ወደ ዕለቱ አብይ ርዕስ በጠቅላይ ሚኒስትርነታቸው የመጀመሪያ የሆነውን የካቢኔ ሹመት ዝርዝር ለፓርላማ ያቀረቡት አቶ ኃይለ ማርያም ደሳለኝ ለተጨማሪ ሁለት ባለሥልጣናት የምክትል ጠቅላይ ሚኒስትርነት ማዕረግ ሰጥተዋል። የጤና ጥበቃ ሚኒስትሩን አቶ ቴዎድሮስ አድሃኖምን ደግሞ በውጭ ጉዳይ ሚኒስትርነት ሾመዋል። እስክንድር ፍሬው ተከታትሎታል። ከአዲስ አበባ ተከታዩን ይዟል። በዛሬው ዕለት በሕዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሆኜ ሲሾም ለህገ መንግስቱ ታማኝ በመሆን ከሀገሪቷና ከህዝቡ የጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። አመሰግናለሁ። የዛሬው ሹመት ክፍት የካቢኔ ቦታዎች የተሞሉበት ሽግሽግም የተካሄደበት ብቻ አይደለም። ብዙዎች ከጠበቁት በገዥው ፓርቲ በራሱም ሲገለጽ ከነበረው በተቃራኒ አዳዲስ የኃላፊነት ቦታዎች የተዋወቁበት የስልጣን ክፍፍልም የተደረገበት ነው። የፓርላሜንታዊ የመንግስት ስርዓት ተግባራዊ መሆን ከጀመረበት ከ1987 ዓ ም ጀምሮ የምክትል ጠቅላይ ሚኒስትር ማዕረግ ያላቸው ተጨማሪ ሰዎች ሲሾሙ የመጀመሪያው ነው ሹመቱ በሚኒስትሮች ምክር ቤት ሲደረግ የነበረው ጥናት ውጤት መሆኑን የተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ተጨማሪ ሁለት ባለስልጣናት የሚኖራቸውን የስራ ድርሻ አብራርተዋል ጠቅላይ ሚኒስትሩ በቀጥታ ከሚከታተላቸው የዲፕሎማሲ የመከላከያ ና የሴኩሪቲ እንዲሁም የማክሮ ና የሜጋ ፕሮጀክቶች አመራር በተጨማሪ የካቢኔውን ስራ በሶስት ዘርፎች ማለትም በማህበራዊ ዘርፍ፣ በመልካም አስተዳደርና ሪፎርም ዘርፍ እና በፋይናንስና ኢኮኖሚ ዘርፍ ክላስተሮች እንዲዋቀርና የማስተባበርና የክትትልና ድጋፍ ስራ እንዲሰራ ማድረግ አስፈልጓል። ይህም ውሳኔ በሕገ መንግስቱ መሰረት ለተከበረው ምክር ቤት አቅርቤያቸው ከተሾሙት ምክትል ጠቅላይ ሚኒስትር በተጨማሪም ሁለት የኢህአደግ ከፍተኛ አመራሮችን በምክትል ጠቅላይ ሚኒስትር ማዕረግ ክላስተሮችን በማስተባበርና የየራሳቸውን ሚኒስትር መስሪያ ቤት በሚኒስትርነት እንዲመሩ መሾም አስፈልጓል። በዚህም መሰረት የዲፕሎማሲ፣ የመከላከያና የደህንነት እንደዚሁም ታላቁን የህዳሴ ግድብ የመሳሰሉ ግዙፍ ፕሮጀክቶች በራሳቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀጥተኛ ክትትል ስር ይቆያሉ። ቀደም ሲል የተሾሙት ምክትል ጠቅላይ ሚኒስትር ደመቀ መኮንን የካቢኔውን የማህበራዊ ዘርፍ በበላይነት ይመራሉ። ዛሬ የምክትል ጠቅላይ ሚኒስትር ማዕረግ የተሰጣቸው ሁለት ባለስልጣናት ደግሞ ሌሎቹን ዘርፎች ይከታተላሉ። በዚህም መሰረት የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህድድን የሚወክሉት አቶ ሙክታር ከድር በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደርና ሪፎርም ዘርፍን ይከታተላሉ። አቶ ጁነዲን ሳዶን በመተካትም የሲቪል ሰርቪስ ሚኒስትር ሆነዋል። እስከ ቅርብ ጊዜ ድረስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ነበሩ። አቶ ሙክታር በቅርቡ የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር ሆነው የተመረጡት የመገናኛና የኢንፎ ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል የምክትል ጠቅላይ ሚኒስትር ማዕረግ የተሰጣቸው ሌላው ተሿሚ ናቸው። እርሳቸው ደግሞ የፋይናንስና የኢኮኖሚ ዘርፍ አስተባባሪ ሆነው ተሹመዋል። ቀደም ያለውን የአቶ ኃይለማርያም ደሳሌ ቦታ በመተካት ቀጣዩ የውጭ ጉዳይ ሚኒስትር ሆነው የተሾሙት ደግሞ ዶክተር ቴዎድሮስ አድሃኖም ናቸው። የህወሓትና የኢህአደግ የስራ አስፈጻሚ ኮሚቴ አባል የሆኑት ዶክተር ቴዎድሮስ የሀገሪቱ የጤና ጥበቃ ሚኒስትር በመሆን ሲያገለግሉ ቆይተዋል። የብሔረ አማራ ዴሞክራሲያዊ ንቅናቄ በአዴን የማዕከላዊ ኮሚቴ አባልና የሀገሪቱ ተጠባባቂ የንግድ ሚኒስትር የነበሩት አቶ ከበደ ጫኔ የንግድ ሚኒስትር ሆነዋል። ዶክተር ቴዎድሮስ አድሃኖምን በመተካት የጤና ጥበቃ ሚኒስትር ሆነው የተሾሙት ዶክተር ከሰተ ብርሃን አድማሱ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሂድን አባል ናቸው። ዶክተር ከሰተ ብርሃን የጤና ጥበቃ ሚኒስትር ዴታ በመሆን ሲያገለግሉ መቆየታቸው ይታወሳል። ሌሎች የካቢኔ ሹመቶች ግን ባሉበት እንደሚቀጥሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማው አስረድተዋል። የምክትል ጠቅላይ ሚኒስትር ማድረግ ያላቸው ተጨማሪ ሁለት ሰዎች መሾም የተጠበቀም ያልተጠበቀም ነበር ነበር። አቶ ኃይለማርያም ደሳለኝ የኢህአዴግ ሊቀመንበር ብሎም የሀገሪቱ ጠቅላይ ሚኒስትር እንዲሆኑ የወሰነው የኢህአዴግ ምክር ቤት ስብሰባ በጉዳዩ ላይ ያለው ነገር አልነበረም። የፓርቲውን ምንጮች የጠቀሱ አንዳንድ መረጃዎች ግን ይህ ሊሆን እንደሚችል ጠቁመው ነበር። የኢህአዴግ አባል ድርጅቶች የሚከፋፈሏቸው ሶስት የጠቅላይ ሚኒስትርነት ቦታዎች ሊኖሩ እንደሚችሉ፣ ይሄም በድርጅቶቹ መካከል ያለውን የኃይል ሚዛን ሊጠብቅ እንደሚችል ነበር የወጡት መረጃዎች ያስረዱት። ከዛሬው ሹመት በኋላ ያለው ሁኔታም የተለያዩ ብሔረሰቦችን የሚወክሉት አራት የኢህአዴግ አባል ድርጅቶች ድርጅቶች ዋና ዋና ቦታዎችን ተከፋፍለው መያዛቸውን ያሳያል። ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ ከደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ፣ ምክትል ጠቅላይ ሚኒስትርና በካቢኔው የማህበራዊ ዘርፍ አስተባባሪ ደመቀ መኮንን ከብሔር አማራ ዲሞክራሲያዊ ንቅናቄ፣ በምክትል ጠቅላይ ሚኒስትር ማዕረግ የካቢኔው የመልካም አስተዳደርና የሪፎርም ዘርፍ አስተባባሪ ሙክታር ከድር ከኦሮሞ ሕዝብ ዲሞክራሲያዊ ድርጅት፣ በምክትል ጠቅላይ ሚኒስትር ማዕረግ በካቢኔው የፋይናንስና የኢኮኖሚ ዘርፍ አስተባባሪ ዶክተር ደብረጽዮን ገብረ ሚካኤል ደግሞ ከህዝባዊ ወያኔ ሀርነት ትግራይ ናቸው። ገዢው ፓርቲ ኢህአዴግ የምክትል ጠቅላይ ሚኒስትር ማዕረግ ያላቸው ተጨማሪ ሰዎች ለመሾ የወሰነው መቼ እንደሆነ የሚታወቅ ነገር የለም። በተለይም በመስከረም ወር መጀመሪያ ከተካሄደው የምክር ቤት ስብሰባ በኋላ አስተያየት የሰጡ የፓርቲው ከፍተኛ ባለስልጣናት ተጨማሪ ምክትል ጠቅላይ ሚኒስትሮች እንደማይኖሩ ነበር የጠቆሙት። ይህ ከሆነ ከአስር ሳምንታት በኋላ የምክትል ጠቅላይ ሚኒስትር ማድረግ ያላቸው ሰዎች መጨመራቸው የተለያየ ትርጉም የሚያሰጥ ነው። ለምሳሌም ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት መለየት በኋላ በፓርቲው ውስጥ የተጀመሩ የስልጣን ድልድል ውይይቶች እንደቀጠሉ መቆየታቸውን ሊያመለክት ይችላል። ጠቅላይ ሚኒስትር ኃይለ ማርያም ደሳ ያብራሩት ግን ሹመቱ ጥናትን መሰረት ያደረገ መሆኑን ነው። በዛሬው እለት ለተከበረው ምክር ቤት የማቀርበው በአዲሱ ትውልድ የኢህአደግ አመራር የመተካካት ሂደትን መሰረት አድርጎ የሚኒስትሮች ምክር ቤት ወይንም ካቢኔውን ለማጠናከርና የአስፈጻሚነት ሚናውን በአግባቡ እንዲወጣ ለማድረግ ተጀምሮ የነበረውን ጥናት በማጠናቀቅ የተገኘውን ውጤት መሰረት በማድረግ የሚቀርቡ የሹመት ቦታዎችን ነው። የሚኒስትሮች ምክር ቤት ወይም ካቢኔው በሕገ መንግስቱ እና በመመስረቻ አዋጁ የተጣሉበትን ኃላፊነቶች በብቃት ለመወጣት እንዲያስችለው የተደረገው ጥናት የሚከተሉትን ጉዳዮች አገናዝቧል፣ ልምዶችንም ቀምሯል። በዚህ መሰረት አንደኛ ፈጣን የኢኮኖሚ እድገት ያስመዘገቡና እያስመዘገቡ ያሉ አገሮችን የአስፈጻሚ አካላት አደረጃጀት እና አሰራር ልምድ ሁለተኛ በፓርላሜንታዊ ስርዓት የሚመሩ አገሮችን የካቢኔ አደረጃጀትና አሰራር ልምድ፣ ሶስተኛ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ከሽግግር ወቅት ጀምሮ የተገበራቸውን የካቢኔ አደረጃጀቶችና አሰራሮችን፣ አራተኛ የሀገራችን ዋና ዋና ክልሎች በያዝነው የምርጫ ዘመን የተከተሏቸውን የሁለት አመታት የካቢኔያቸውን አደረጃጀትና አሰራር ደካማና ጠንካራ ጎኖችን ለመዳሰስ ተሞክሯል። የኢትዮጵያ ህገ መንግስት አንቀጽ 75 አንድ ምክትል ጠቅላይ ሚኒስትር ብቻ እንደሚኖር ያመለክታል። አንቀጹን መነሻ ያደረጉ አንዳንድ ወገኖች የዛሬውን አይነት ሹመቶች ህገ መንግስቱ ሊጻረሩ እንደሚችሉ ይሰጋሉ። ለኢህአዴግ ቅርበት ያላቸው ምንጮች እንዳሉት ግን የዛሬው ሹመት የምክትል ጠቅላይ ሚኒስትሮች ቁጥር መጨመሩን አያሳይም። የተሾሙትም በምክትል ጠቅላይ ሚኒስትር ማዕረግ የተለያዩ ዘርፎችን የሚመሩ ሰዎች ናቸው ባይ ናቸው። እንደነዚህ ሰዎች እምነት አሁንም ብቸኛው ምክትል ጠቅላይ ሚኒስትር የኢህአዴግ ምክትል የሆኑት አቶ ደመቀ መኮንን ናቸው። Nami di Kadems Radio, Skender Freo, keadih sababat.